ስቢስ ሬዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የኩዊንስላንድ ፕሪምየር የፌዴራል መንግሥቱን የኮሮና ቫይረስ ግብረ ምላሽ አስመልክተው ትችት ሰነዘሩ። የካምብራ ባለሥልጣናት የሙቀት መጠንን ተከትሎ አስቸኳይ ጊዜ አዋጅ አወጁ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኩዊንስላንድ ፕሪምየር የኮሮና ቫይረስን መስፋፋት ለመከላከል ከሁቤይ ወደ ጎልድ ኮስት የዘለቁትን ሁለት ቻይናውን የት እንዳሉ የፌዴራል መንግሥቱ በአስቸኳይ እንዲያስታውቃቸው ለጠቅላይ ሚኒስትሩ ደብዳቤ ልከው ጠይቀዋል። በኮሮና ቫይረስ ወረርሽኝ ሳቢያ ቻይና ውስጥ ሁለት መቶ ያህል ሕይወቶች ሲያልፉ በሺዎች የሚቆጠሩ ለቫይረሱ ተጋልጠዋል። ሁለቱ ቻይናውያን ከሁቤይ ሜልበርን፣ ከሜልበርን ወደ ጎልድ ኮስት መሄዳቸው የሕዝብ ጤናን ሊያውክ ይችላል በሚል እሳቤ ፕሪሚየሯ ያሉበትን አድራሻ ለማወቅ እንደሚሹ ተናግረዋል። ፕሪሚየር አንስቴዥያ ፓለሼ ይህንኑ ጥያቄያቸውን አስመልክተው ሲናገሩ በእጅጉ ብስጭት ገብቶኛል። ስለምን ከሁቤ አውራጃ የሚመጡ አውስትራሊያውያን ላይ እያተኮረ የፌዴራል መንግሥት አለን የፌዴራል መንግሥቱ እኒህም ሰዎች ወደ እኛ እንዳይዘልቁ እቆጣጠራለሁ ብሏል፣ ግና ቫይረሱ እዚህ ደርሷል ብለዋል። ይህ በእንዲህ እንዳለ ሁቤ ውስጥ የቻይና መንግሥት አራት ሺ ሠራተኞቹን አሰማርቶ ሁለት ሆስፒታሎችን ገንብቷል። የአውስትሬሊያ መዲና ግዛት ከ2003 ወዲህ ለመጀመሪያ ጊዜ ከአየር ጠባይ ጋር በተያያዘ የአስቸኳይ ጊዜ አዋጅ አውጇል። ኦሮራል ቫሌ ውስጥ ከቁጥጥር ውጭ የወጣው የእሳት ቀጠሎ ከአስቸኳይ አደጋ ደረጃ ደርሷል። ቀጠሎው 190 ሄክታርስ ያጋየ ሲሆን የተወሰኑ ንብረቶችንም ሊያወድም እንደሚችል ስጋትም አሳድሯል። ኮሚሽነር ጆርጂያና ዊልን የእሳት ቃጠሎውን አካሄድ ለመገመት እንደሚያስቸግር በመጠቆም አያይዘውም በሚቀጥሉት 72 ሰዓታት ውስጥ ማኅበረሰባችን ለደህነታቸው ሲባል የመንገድ መዘጋት ቀያቸውን ለቀው ለመሄድና ሌሎች አስፈላጊ እርምጃዎችን የመውሰድ ሁነት ሊገጥማቸው ይችላል። ይህ የደን ቃጠሎዎችንና የበረታ የሙቀት መጠን የሚያስከትላቸው መዘዞች ናቸው በማለት ተናግረዋል። ይህ በእንዲህ እንዳለም በዛሬው ዕለት አርብ ሜልበርን ውስጥ የሙቀት መጠኑ ከ40 ዲግሪ ሴንቲግሬድ በላይ በመድረሱ አውስትራሊያን ኦፕን ፖሊሲ ተከትሎ የዝንቅ ጥንድ ቴኒስ ተጫዋቾች ጣራው በተዘጋ የቴኒስ ሜዳ ግጥሚያቸውን እንዲካሄዱ ተደርጓል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የኩንስላንድ ፕሪምየር የፌዴራል መንግሥቱን የኮሮና ቫይረስ ግብረ ምላሽ አስመልክተው ትችት ሰነዘሩ። የካምብራ ባለሥልጣናት የሙቀት መጠንን ተከትለው